ሱዳን ያለውን የእርስ በርስ ጦርነት ለማስቆም የሚደረጉ ዓለም አቀፍ ጥረቶች ቢቀጥሉም እስካሁን ውጤታማ አልሆኑም። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች፣ ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ በዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉ። አስማማ ዋየነውን ያነጋገራቸው አስራስድስት ወራትን የዘለቀው የሱዳን የእርስ በርስ ጦርነት እስካሁን መቋጫ አላገኘም። በጀኔራል አብዱልፈታ አልቡርሃን በሚመራው የአገሪቱ ወታደራዊ መንግስትና ጄኔራል ሀምዳን ደጋሎ የሚመሩት የፈጥኖ ደራሽ ኃይሉ መካከል የሚደረጉ ውጊያዎችም አሁንም ቀጥለዋል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በሺዎች የሚቆጠሩ ሱዳናውያንን ለሞትና ሚሊዮኖችን ለስደት የዳረገው ይህ ጦርነት እንዲቆም ሁለቱም ጄኔራሎች ላይ ፍላጎቶች አይታዩም ይላሉ። በሁለቱ ጀኔራሎች መካከል የተፈጠረው ግጭት ለአገሪቷ ውስጥ ኢኮኖሚያዊ ቀውስን፣ አለመረጋጋትን፣ ስደትን፣ ረሃብን አስከትሏል። አይወይም እንደሚለው ወደ አስር ነጥብ ሁለት የሚሆኑ ሚሊዮን የሚሆኑ ሱዳናውያን በሀገር ውስጥ የውስጥ ተፈናቃይ ሆነዋል። ከሁለት ነጥብ ሶስት ሚሊዮን በላይ የሚሆኑት በተለያዩ ሀገራት ተሰደዋል። ኢትዮጵያን ጨምሮ ቻድን ግብጽን በመሳሰሉት ሀገራት ውስጥ ተበትነዋል። ከአምስት ሚሊዮን ከአስራ ስምንት ሚሊዮን በላይ የሚሆን ህዝብ አስቸኳይ ጊዜ እርዳታ ይፈልጋል። ይህንን ማደስ የሚቻልበትም ሁኔታ የለም። የሀገሪቱን የተለያዩ ክፍሎች በሁለቱ ጀነራሎች የሚመሩ ጦሮች ተበታትነው የተቆጣጠሩ ነው። የልማት መሰረቶች ወድመዋል። ሴቶች ይደፈራሉ። ህጻናት ታርጌት ይደረጋሉ፣ ይገደላሉ። የማልፍ በምግብ እጥረት ምክንያት ብዙ ችግሮች እያየን ነው። የተባበሩት መንግሥታት ድርጅትና ዓለም አቀፍ የመብት ተሟጋጅ ድርጅቶች በሱዳን በጅምላ አስገድዶ መድፈር እና ዘር መሠረት ያደረጉ ግድያዎችን ጨምሮ የጦርና በሰብአዊነት ላይ የሚፈጸሙ ወንጀሎች ስለመፈጸማቸው እየገለጹ ይገኛሉ። ጦርነቱን ለማስቆም አሜሪካና አፍሪካ ህብረትን ጨምሮ ሌሎች አሸማጋይ አገሮችና ተቋማት በጋራ ከሳውዲ አረቢያ ጅዳ እስከ ጄኔቭ ድረስ ቢጥሩም እስካሁን ተፋላሚዎቹ ከስምምነት ሊደርሱ አልቻሉም። ዶክተር ሳሙኤል ለድርድሮቿ አለመሳካት ምክንያት ናቸው ያሏቸውን ጉዳዮች ያነሳሉ። በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቃጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎት እና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢ ያሉ ሀገራት ፍላጎት መኖር ይመስለኛል። የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳት ማጣቀሻዎችን ማንሳት እንችላለን። እንደምታውቀው አደራዳሪዎች ወይም አሸማጋሪ አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤሜሬቶች ፓርቲ ኢትዮጵያንም ጨምሮ እጅ አለበት፣ ሱዳን ራፒድ ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ። ማንሳት ትችላለን። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆኑን ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድመር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የነዚህ አባል የሆኑ ተቋማት ጠንካራ ሆነው እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ። የተባበሩት አረብ ኤምሬቶች ፈጥኖ ደራሽ ኃይሉን ትደግፋለች ሲል የሱዳን ወታደራዊ ሊሆን ይችላል። ኤምሬቶች በበኩሏ ውንጀላውን ስታስተባብል የቆየች ቢሆንም የተባበሩት መንግስታት ድርጅት ባለሙያዎች ግን ለዚህ ውንጀላ ትክክለኝነት ሊያረጋግጡ የሚችሉ መረጃዎች ማግኘታቸውን ይገልጻሉ። ሱዳን የምትገኝበት የአፍሪካ ቀንድ በተራዘሙ ጦርነቶች ትጥቅ ትግልና ሽብርተኝነት እየተፈተነ መሆኑን የሚገልጹት ዶክተር ሳሙኤል ተፈራ የዚህ ጦርነት መቋጫ በቶሎ አለመገኘትም የቀጠናውን ችግር ያባብሳል ይላሉም። ጦርነቱን ከሱዳንም አልፎ በቀጠናውና ከዛም ተሻግሮ እንዲሄድ እንዲዛመት የሚያደርጉ በቻድ እና በመካከለኛው ምስራቅ አፍሪካ ውስጥ ያሉ አማጽያን ሽብር ድርጅቶች በምስራቁም በኩል በእኛው ሳይድ እና አልሸባብን የመሳሰሉ አይሴስን የመሳሰሉ ሌሎች ደግሞ ሽብርተኛ ተቋማት እና ድርጅቶች በስፋት መስፋፋት መሰረት እንዲጥሉ የሚያስችል ደግሞ ፈርታይል ግራውንድን ወይም መሰረትን እየፈጠረ ያለ ግጭት ስለሆነ በቀላሉ በሱዳናውያን ብቻ ገድበን የማናየው የፖለቲካል ኢኮኖሚ ቀውስ ያመጣ ግጭት አድርገን ልንወስደው እንችላለን። የአፍሪካ ቀንድ ሳሆን ያለበት የተጋላጭነት ሁኔታ የተለያዩ አይነት መልክ ያላቸው ሁኔታዎች እየተከሰቱ ስለሆነ መፍትሄዎቹ ምን ሊደረጉ ይገባል? በጋራ ሆነው የአካባቢያቸውን ሰላም ለማስጠበቅ የጋራ ደህንነት ላይ የጋራ ኢኮኖሚ የንግድ ስርዓቶችን ለመፍጠር፣ ለማደረጀት፣ ለማጠንከር ይሰሩ የነበሩ መሪዎች አሁን የኢንተርናሽናል የዓለም አቀፍ ጫናውን እና ጣልቃ ገብነቱንም ጋር ተያይዞ ከዚ ጋር ተዳምሮ መተማመን የሌላቸው ቁጭ ብሎ መነጋገር የማይችሉ በጋራ ከመስራት ይልቅ በተናጠል ከተለያዩ ሀገራት ጋር ጊዜያዊ የሆነ ጥቅም ላይ መስረት ያደረገ ግንኙነቶችን ቅድሚያ የሚሰጡ የፖለቲካ ስርዓቶችና መሪዎች ወይም እንደዚህ ይህንን የሚያጠናክሩ ይህንን ጽንሰ ሀሳብ የሚገፉ በተግባር የሚተገብሩ የመንግስታት በተፈጠሩ ቁጥር በጋራ የመስራቱ ጉዳይ እየመነመነ በጋራ የማደጉ ችግርን የመፍታት ስርአቱ፣ ሰላምን የማስፈን ስርአቱ እና እነዚህ አይነት ይሄን ይሰሩ የነበሩ ተቋማትን የማዳበር እድሉ በጣም እየጠበበ እንዲሄደ እናያለን እና የቀጠናዊ ድርጅቶች መፍትሄ ማምጣት ይችላሉ ብዬ ማሰብ የሚከብደኝ ደረጃ ላይ ደርሰናል። ስለዚህ ምናልባትን የሚታየኝ ወደፊት የአለም አቀፍ ማህበረሰቡ በተለይም ደግሞ ትልልቅ የመልቲናሽናል ኦርጋናይዜሽንስ እንደተባበሩት መንግስታት አይነት ያሉት ወይም ደግሞ በኛ ህጉር ደረጃ ህብረቱ ራሱን አጠናክሮ በተቻለ መጠን እነዚህን ችግሮች ለአንዴና ለመጨረሻ ጊዜ መፍትሄ በሚያሰጥ መልኩ መነጋገር የሚችልበትን ፕላትፎርም መፍጠር አለበት ብዬ አስባለሁ። በተለይ ደግሞ የውጭ ጣልቃ ገብነቶች እየጨመሩ መጥተዋል። ኢመርጂንግ ፓወርስ የምንላቸው እንደነ ቱርክ አይነት እንደ ቻይና እነ ዩናይትድ አረብ ኤምሬት ገልፍ ስቴት ውስጥ ያሉ ሳውዲ አረቢያን የመሳሰሉ ሀገሮች በጣም መሰረታቸውን እያጠናከሩ የግል ፍላጎታቸውን ለማሳካት የብሔራዊ ደህንነታቸውን ለማሳካት ፍላጎታቸውን ለማሳካት በሚያደርጓቸው እርምጃዎች ልል መሰረት የነበራቸው በእጅጉ ጠንካራ በሆነ መልኩ ያልተያያዙ የነበሩን ቀጣናዊ ድርጅቶች፣ በአባል ሀገራት መካከል ያሉ ግንኙነቶች የበለጠ እያዳከመ እየሸረሸረ እነሱ እንደልባቸው መፈንጨት የሚችሉበትን አይነት ስርዓት እየተፈጠረ እናያለን። ስለዚህ የአፍሪካ ህብረትን መሰል ተቋማት ቁጭ ብለው ሀገራት ይህንን እርምጃዎቻቸውን በሚገባ ጤናው ቁጭ ብለው ለአጉሪቱ ሰላምና መረጋጋት ለህዝቦቿ መረጋጋት ሲባል የአጎሪቱም የቀጠናዎች ሉዓላዊ አንድነት እንዲከበር ሲባል ተነጋግረው ዘላቂ መፍትሄ ማምጣት የሚችሉበትን መንገድ ማፈላለግ ይገባቸዋል ብዬ አስባለሁ። በሱዳን ሰላም ለማምጣት የተደረጉ ተደጋጋሚ ጥረቶች ባይሳኩም አሁንም ተፋላሚ ወገኖችን ወደ ድርድር ለማምጣት የሚደረጉ ጥረቶች ቀጥለዋል። በስዊዘርላንድ በተካሄደው ውይይት ላይ ልኡካኖቹን ያላከው የሱዳን ወታደራዊ መንግስት በካይሮ ከግብፅና አሜሪካ ኃላፊዎች ጋር እንዲወያዩ ልኡካኖቹን ለመላክ መስማማቱን አስታውቋል። የሽግግር ሉዓላዊ ምክር ቤቱ ባወጣው መግለጫ ልኡካኑን ወደ ካይሮ ለመላክ የወሰነው ከአሜሪካ ልዩ መልእክተኛና ከግብፅ መንግስት ጋር ከተነጋገረ በኋላ መሆኑን ገልጿል። የአሜሪካ ድምፅ፣ አስማማየ ነው፣ ዋሽንግተን ዲሲ።